ዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት አይሲሲ በእንግሊዝኛ ምሕፃሩ የአፍሪቃውያንን ያክል በርካታ አባላት ከሌላ ክፍለ ዓለም የለውም ሰላሳ አራት ፍርድ ቤቱም ይህን ያክል አባላት ካሉት አህጉር ተወካዮች ጋር ስለ ስራ አሰራሩና ስለሚጠብቀው ትብብር መነጋገሩ አስፈላጊ ጠቃሚ የፍርድ ቤቱ ደንብም ነው ይላሉ የፍርድ ቤቱ ቃል አቀባይ ፋዲ ኤል አብዶላህ ከአይሲሲ ደንቦች አንዱ ሁለቱንም ወገኖች በሚመለከቱ ጉዳዮች ላይ ከእነዚህ አባል መንግስታት ጋር መነጋገርና ስለ አሰራሩ ማስረዳት ነው። ስለ ትብብር፣ ስለ ፍርድ ቤቱ ስልጣን፣ የመደጋገፍ መሪዎችን አስፈላጊነት እነዚህ ሁሉ ትናንትናና ከትናንት ወዲያ በተደረጉ ውይይቶች ተነስተዋል። ዋናው ግን የአፍሪቃውያንና የፍርድ ቤቱ አለመግባባት ነው። የአፍሪቃውያንን ያክል አባላት የሌሉት ፍርድ ቤት እስካሁን ከአፍሪቃውያን ውጪ የከሰሰ ያሳሰረ፣ ወይም ያስፈረደበት ሰው የለም። ይህ በርካታ የአፍሪቃ መንግስታትን ቅር አሰኝቷል። እንደ ደቡብ አፍሪቃ ብሩንዲና ጋምቢያን የመሳሰሉ ሀገራት ደግሞ ከአባልነት ሲወጡ ሌሎቹ እነሱን ለመከተል እያንገራገሩ ነው። በሺህ ዘጠኝ መቶ ዘጠናዎቹ ማብቂያ የሩዋንዳን የዘር ጭፍጨፋ የዳኘው የተባበሩት መንግስታት ፍርድ ቤት ከፍተኛ አቃቢ ሕግ የነበሩት ዶክተር ያዕቆብ ኃይለማርያም የአፍሪቃውያንን ወቀሳም አስገራሚ አስቅኝም ይሉታል። የሚገርመው እኮ አሁን አፍሪካኖች ይሄ ፍርድ ቤት ያሳድደናል። በተለይ አፍሪካኖችን ብቻ ለክስ ያቀርባል የሚለው በጣም አስገራሚና አስቂኝ ነው። ምክንያቱም እስከ ዛሬ ድረስ ፍርድ ቤት የቀረቡት የሱዳኑ አልባሽር በስተቀር በሙሉ የራሳቸው አገር ወይንም የራሳቸው መንግስት ክሰሱልም ብለው ለአይሲሲ አመልክተው ክስ የቀረበባቸው ሰዎች ናቸው። ፍርድ ቤቱ አፍሪካውያንን ብቻ ይከሳል፣ ያሳስራል፣ ይወነጅላል የሚለውንም ወቀሳም ዶክተር ያዕቆብ ታዲያ ማንከሰስ አይነት ይላሉ። ዘር ማጥፋት ወንጀል፣ በሰው ዘር ላይ ወንጀል መስራት ማለት ክራይም አጌንስት ዩማኒቲ፣ የጦር ወንጀል አብዛኛው የሚፈጸመው በአፍሪካ ነው። በየትኛው ሌላው ዓለም ነው ሰላማዊ ሰልፍ ባደረጉ መሳሪያ ባልያዘቡ ሰዎች ላይ ጭፍጨፋ የሚፈጸመው በአፍሪካ ውስጥ ነው። የፍርድ ቤቱ ቃል አቀባይ ፋዲ ኤል አብደላህ እንደሚሉት የቅሬታ ልዩነቱ ሰበብ ምክንያት ምንም ሆነ ምን አብነቱ ውይይቱን መቀጠል ነው እንደሚመስለኝ ገንቢ ውይይቱን መቀጠል፣ አጠራጣሪ ሀሳቦችን ማጥራት፣ የአባል መንግስታትን ስጋት ማውጣት እና በተገቢው መድረክ መፍትሄ መፈለግ፣ ፍርድ ቤቱ በተሰጠው ስልጣን መሰረት ስለሚያከናውናቸው ምግባራት ማስረዳት ጠቃሚ ነው። ቃል አቀባዩ ውይይቱ ጥሩ ውጤት ያመጣል የሚል ተስፋ አላቸው። ዶክተር ያዕቆብ ግን ሲሆን ለማየት ያብቃን ባይ ናቸው። ይሄንን መተንበይ በጣም አስቸጋሪ ነው። ግን አፍሪካኖች በጣም በጣም ጠንካራ የሆነ አሉታዊ አቋም ይዘዋል በፍርድ ቤቱ፣ ኢትዮጵያም ጨምሮ። እንደውም ከማንም በላይ ይሄንን ፍርድ ቤት የወቀሰውና የኮነነው የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ነው። ለአሁኑ ውይይቱ ይቀጥላል ከመባሉ ውጪ የተገኘ ውጤት ስለመኖር አለመኖሩም የተባለ ነገር የለም።